You're with SBS Radio. ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ። ዶክተር ነህሚያ ሰለሞን በኩዊንስላንድ አውስትራሊያ ገዲብ የጂኦ ቴክኒካል ምህንድስና ተጠባቢ ናቸው። የሙያ ትኩረታቸው ከግድብ ስራዎች ጋር ተያይዞ የአፈር ጥናት ላይ ነው። የህዳሴ ግድብ የአፈር ጥናት ሂደትን በማንጸሪያነት አሰናስልን፣ የአፈር ጥናት ለአንድ የግድብ ግንባታ ያለው ሁነኛ ሚና ምን እንደሆነ በመነሻነት አንስተናል። እንዲህ ይላሉ። የህዳሴ ግድብ ጥናቶች እንግዲህ ከተጀመሩ ታሪክ እንደሚያሳየን በጣም ረጅም ጊዜዎች የቆየ ነው። ነገር ግን በመጨረሻ ላይ የግድቡ ቦታ ከተመረጠ በኋላ ከሁለት ሺ ስምንት ሁለት ሺ ዘጠኝ ጀምሮ የአፈር ጥናቶች ከየት ተጀምረዋል። እነኚህ ጥናቶች እንደሚያሳዩትና የግድቡ ቦታ የተቀመጠበትን ቦታ መጀመሪያ ከማየት በጂኦሎጂ አቀማመጥ ቦታው በጣም ስቴብል የሆነ ቦታ ነው። ደግሞም የሚያሳየው ድንጋዮች በጣም ብዙ የሚታየው በድንጋያማ የሆነ ቦታ ነው። ይሄ የድንጋይ አይነት ደግሞ በጣም ጠንካራ ብለን ከምናስባቸው የድንጋይ አይነቶች ነው። ብዙ አፈር ሳይሆን በብዛት ድንጋይ የሚያሳየ ነገሮችን ነው የሚያሳየው። ይሄ እንግዲህ ግድቡን ለማስቀመጥ ወይም ደግሞ ፋውንዴሽኑን ለማስቀመጥ በጣም ጥሩ ከሚባሉት ስፍራዎች ነው ያለው። በሌላ መልኩ ብና ሁኔታ ነጻጽረው አንዳንድ ስምጥ ሸለቆ አካባቢ የሚገኙ የጂኦሎጂ አቀማመጦች በብዛት ሞር አክቲቭ ወይም ደግሞ ብዙ እንቅስቃሴ እርዝ ኩዌይክን የመሳሰለ ነገር የሚገኝበት ሲሆን፣ ነገር ግን የህዳሴው ግድብ ያለበት ቦታ በጣም ስቴብል የሆነ ጂኦሎጂካሊ ደግሞም ጠንካራ የሆነ የድንጋይ መሰረት ያለው ቦታ ነው። ጥናቶችም የሚያሳዩት የተደረጉት ጥናቶች ይህንን ነው የሚያሳዩት። የአፈር ጥናት ሲደረግ ከግድብ ስራ ጋር በተያያዘ መልኩ ይበልጥ ትኩረቱ ምንድን ነው? የአፈሩ ጥራት ደረጃ በምን መልክ ነው የሚመዘነው? የአፈሩ ጥናት እንግዲህ ብዙ መረጃዎችን ለመሰብሰብ ይረዳል። ይሄ መረጃ ደግሞ ዲዛይኑን ለማስተካከል ነው የምንጠቀምበት። አሁን ለምሳሌ የአፈሩ ጥናት ምን ያህል ጠንካራ ነው የሚለው ነገር ይጀምራል። ከዛ በኋላ ደግሞ ውሃ ሊያሳልፍ ይችላል ወይ በስሩ በኩል ምክንያቱም፣ አሁን ይሄ ውሃ ለመቋጠር የሚደረግ ጥናት ነው። በብዛት ውሃ በስሩ በኩል ያሳልፋል ወይስ፣ የሚያሳልፍ ከሆነ ደግሞ ምን አይነት ዲዛይኖች፣ ማስተካከያዎች መደረግ አለባቸው የሚሉትን ነገሮች ለማድረግ በጣም የሚጠቅም ጥናት ነው። በጣም ወሳኝ ነው። ማናችንም አንድ የሆነ ቤት በምንሰራበት ጊዜ የመሰረቱ ቤቱን መሸከም የሚችል መሆኑን ካወቅን በኋላ ነው ቤት የምንሰራው። ማንም አሁን በጣም ልል በሆነ መሬት ላይ ቤቱን ማቆም እንደማይፈልግ ሁሉ ሁሉ እንደዚህ አይነት ትልልቅ የሆኑ የግድብ ስራዎችን የሚያክል በጣም ሱፐር ስትራክቸር ብለን ከምናስበው ውስጥ ነው። ስለዚህ ያንን የሚያክል እንትን መሸከም የሚችል ስፍራ መሆኑን ማወቅ ይጠይቃል። ከይህ ዲዛይን ውስጥ በጣም ከፍተኛ የሆነ መረጃ ነው የሚሰጠው በጥናቱ ወቅት። ስለዚህ ዲዛይኑ ድጋሚ ሪቫይዝ እንዲደረግ ወይም ደግሞ ተጨማሪ ነገሮች ያልታዩ በመጀመሪያ በቅድመ ጥናት ጊዜ ውስጥ ያልታዩ ነገሮችን የሚያሳይ ጥናት ነው። ከዛ በኋላ እነኚህ ነገሮች ከተገኙ በኋላ ብዙ መሰረቱን የማጠንከር መሰረቱ ላይ ብዙ የሚሰሩ ነገሮችን ለማስተካከል ግብዓት የሚሆን ነገር ነው። ያንን መሰረት አድርጎ ነው እንግዲህ እነኝን መረጃዎች ተንተርሶ ነው መሰረቱን በማጠንከር በተለያዩ ነገሮች ላይ ለረጅም ጊዜ ዲዛይን ላይፉን ኮንሲደር ባደረገ መልኩ እነኚህ ስራዎች በዲዛይን ውስጥ ተካተው በኮንስትራክሽን ጊዜ ውስጥም ደግሞ እነኛ ነገሮች እንዲደረጉ የሚያደርግ ትልቅ አስተዋጽኦ አለው ማለት ነው። የአፈርን ወይም ደግሞ የድንጋዮቹን ኢንጂነሪንግ ፕሮፐርቲ ማጥናት ከኮንስትራክሽን ከመጀመር በፊት ዲዛይኑን ከማጠናቀቅ በፊት የሚደረጉ ስራዎች ናቸው እና ይሄ የመጀመሪያዎቹ ስራዎች ናቸው። የቅድመ አዋጭነት ጥናቱ ከተጠና በኋላ የሚቀጥሉ የዲቴይል ወይም ደግሞ እያንዳንዱን የዲዛይኑ ፓርት ወይም ኮምፖነንት ምን መሆን አለበት የሚሉትን ነገሮች ለማካተት ከሚደረጉ ዋና ነገሮች አንዱ የአፈር ጥናት ነው እና እነህ ጥናቶች እንዳልኩት ዲዛይኑን ለማስተካከል፣ በትክክለኛ ነገሮችን ለማድረግ በጣም የሚጠቅሙ ጥናት ነው። እነህ ጥናቶች እንዳልኩት እንግዲህ በመስኩ ላይ በመገኘት የሚደረጉ ጥናቶች አሉ። እነኛ ደግሞም አፈሩን እና ድንጋዩን ሳምፕል በመውሰድ ደግሞ በላብራቶሪ ውስጥ የሚደረጉ ጥናቶች አሉ። ከዛ በኋላ ደግሞ አልፎ እነኝን መረጃዎች ይዞ ደግሞ በኮምፒውተር በመታገዝ ብዙ ሲሙሌሽኖች ይሰራሉ። እነኛን የታቀደውን ግድብ የግድቡን ጉልበት፣ የውሃውን ሁሉን ነገሮች በማካተት እነኚህ የተገኙ መረጃዎች ያንን ግድብ ለመቶ አመት ይሁን ዲዛይኑ ለታሰበለት አመት ምን ያህል መሸከም ይችላሉ ወይስ ውሃው ስና ያሳልፋሉ? የሚሉትን ጥያቄዎች በሙሉ ለመመለስ እነኚህ ነገሮች እንደ ኢንፑት ሆነው ይጠቀሙበታል ማለት ነው። እንደሚያውቁት ኢትዮጵያ ውስጥ በርካታ ግድቦች ተሰርተዋል። በእርግጥ የዳሴ ግድብ እንደ አንዱ ስኬታማ ግድብ ይቆጠራል። ሌሎችም የተወሰኑ በጣት የሚቆጠሩ ግድቦችም እንደዚህ ያሉ በርካታ የሆኑ ግድቦች ተሰርተው ለውጤት ያልበቁ አሉ። በደለል ተሞልተው ብዙ ገንዘብ ወጥቶባቸው ባክነው ይቀሩ አሉ። የነዛ አይነት ሁኔታ ክስተት ከምን የመነጨ ነው ይላሉ? በተለይ ኢትዮጵያ ውስጥ ያሉ ግድቦችን ስራዎች ጋር በተያያዘ እንደዚህ አይነት ክስተቶች እንግዲህ የሚከሰቱት በብዛት ባለሙያዎች ተሳትፈው ብዙ ጥናት ካለማድረግ በአንድ አይነት የሙያ ዘርፍ ብቻ ሳይሆን በብዙ አይነት የሙያ ዘርፍ ውስጥ ያሉ ባለሙያዎች አንድ ላይ በማካተት እንደዚህ አይነት ጥናቶች መደረግ አለባቸው። ግድቡ በቦታው ላይ ውሃ መቋጠር ይችላል ወይ? ከጂኦሎጂው ጀምር ጥናቶችን ማድረግ ያስፈልጋል። ጂኦሎጂው አንዳንዱ በጣም ሰንጣቃ የሆነ ቦታ ከሆነ ውሃ በቀላሉ ሳይቋጠር በዛው ሰርጎ ሊጠፋ ይችላል። አንዳንድ ቦታዎች ደግሞ በጣም የምንመረጣት ያላቸው ቦታዎች በደለል ለመሞላት በጣም አመቺ ወይም ደግሞ በቀላሉ ደለል ሊሞላቸው የሚችሉ ቦታዎች ሊሆኑ ይችላሉ። እነኚህ እንግዲህ የሶይል ኤክስፐርቶችን ማካተት ይጠይቃል። ወይም ደግሞ የደን ጥናት የሚያደርጉ ሰዎችን ማካተት ይጠይቃል። ሃይድሮጂሎጂን የዋተር፣ በተለያዩ ብዙ ዘርፍ ያላቸው ሰዎች በጥናት ላይ መሳተፍ አለባቸው። ጥናቶች እንግዲህ ሁሉን ነገሮች በሚያካተትበት ጊዜ ፊዚብል ነው ወይ ያምዋጣል ይ የሚለውን ነገር ይመልሳሉ። ከዛ በኋላ ነው እንግዲህ ወደ ግንባታ መሄድ ያለብን። አንዳንድ ጥናቶች አሁን በዚህ ጊዜ ብዙ የኮምፒውተር ሞዴሊንግ ሲስተሞች በጣም እየበረከቱ ነው ያሉት። በዛ በትክክለኛነት ጥሩ ምልከታን የሚያሳዩ ስራዎችን በጥናት ወቅት ማድረግ ይቻላል። ከዚህ ተንተርሶ ይሄ ነገር ያዋጣናል ወይስ አዋጣም የሚለው መመለስ ይቻላል ከኮንስትራክሽኑ ወይም ደግሞ ግንባታውን ከመጀመራችን በፊት። ስለዚህ አሁን እንደ ምሳሌ ለመጥቀስ ያክል በዚህ በአውስትራሊያ ከሚደረጉ ጥናቶች አናንዱ በጣም ብዙ ረጅም ጊዜዎችን ይፈጃሉ። ከአንድ ዲኬ በላይ የሚፈጁ ጥናቶች አሉ። እኛ ጥናቶች ብዙዎችን ያካትታል፣ ብዙ ባለሙያዎችን ያካትታል። ብዙ ጥያቄዎችን ከመለሰ በኋላ ነው ወደ ግንባታው ወይም ደግሞ ከግንባታውን በፊት ደግሞ የሚቀድሙ ዲቴል ዲዛይኖችን መሰራት የሚጀምረው እንደዚህ አይነት ከዚህ በፊት የነበሩ ከሀያ አመት በፊት ይሰሩ የነበሩ ትንንሽ ግድቦች በተለያዩ ክልሎች ብዙ ግድቦች ውስጥ ሰክሰስፉል ሳይሆኑ ቀርተዋል። እነኛም እንግዲህ አሁን ከተናገርኳቸው ጥናት ጉድለቶች የተነሳ የመጡ ናቸው። ግን ቲንክ አሁን ያለው ብዙ ከእንደዛ አይነት ነገሮች የተማረ ይመስለኛል። እንግዲህ ወደፊት የሚደረጉ ጥናቶች ወይም ደግሞ ሊሰሩ የሚታሰቡ ግድቦች የአንድ ሙያን ብቻ ሳይሆን በርካታ ሙያዎችን አካቶ በእያንዳንዱ በልኩ ያሉትን ጠቀሜታዎችና ቻሌንጆች ሁሉንም ነገሮች እያየ መሆን አለበት። ኢትዮጵያ ውስጥ አሁን ቅድም እንዳነሳ ነው በርካታ ግድቦች ሰርተው ግማሾቹ በደለል ተሞልተው ቀርተዋል። ገር ቤት በነበሩበት ወቅት ምን ያህል ግድቦች ተጀምረው ምን ያህሎቹ ተጠናቀዋል? ምን ያህሎቹ ሳይጠናቀቁ ቀርተዋል? ንያስ የሆነበት ምክንያት ምንድን ነው ይላሉ። ፖለቲካዊ ውሳኔዎች ወይስ የባለሙያዎች ጥረት ወይም የጥራት ደረጃ ማነስ፣ ምንድን ናቸው? ምክንያቶቹ? ምን ያህል ውስ ሳክተዋል? ምን ያህል ውስ የሀገር ሀብት በሰባቸው ባክነው ቀርተዋል? አገር ቤት በነበርኩበት ጊዜዎች ከተሰሩ ግድቦች በሳይዝ ደረጃ በምናስቀምጥበት ጊዜ ስሞል የሚባላለን፣ ሚዲየም የሚባላለና አሁን እንደ ህዳሴ ግድብ ደግሞ በጣም ትልቅ ከሚባለው የግድብ ዘርፍ ውስጥ ነው የሚገኘው። በስሞል ስኬል ይሰሩ የነበሩ ግድቦች መካከል በፐርሰንቴጅ ብናስቀምጥ ወደ ዘጠና የሚደርሰው ፐርሰንት ከተሰራ ከተገነባ በኋላ ስኬታማ ሳይሆን ቀርተዋል። እነኚህ የቀሩባቸው ጉዳዮች እንግዲህ የተለያዩ ምክንያቶች አላቸው። አንደኛው የባለሙያ እጥረት ወይም ደግሞ በቂ የሆነ ጥናት አለመደረግ ሰሩ። ሁለተኛው ደግሞ በግንባታ ወቅት በቂ የሆነ የኳሊቲ አሹራንስ አለመኖር ሌላው በሶስተኛው ደረጃ ደግሞ ፖለቲካል የሆኑ ዲሲሽኖች መሆናቸው። እያንዳንዳቸው የሆነ ኮምፖነንት አላቸው። እዚህ በዚህ ምክንያቶች እንግዲህ መኝ ግድቦች ሳይሳኩ ወይም ደግሞ ለታሰበላቸው አላማ ሳይሆኑ ቀርተዋል ማለት ነው። ዘጠና ፐርሰንት ሲሉ ስኬት ካልበቁት ውስጥ በቁጥር ምን ያህል ማለት ይቻላል? እንግዲህ እንዳልኩት እንግዲህ ስሞል ግድቦች ናቸው። ወደ አርባ የሚደርሱ ግድቦች ተሰርተው ለስኬት ያልበቁትን አስታውሳለሁኝ። ያልተሳኩባቸው ምክንያቶች እንግዲህ አንድ ዘርፍ ብቻ ነው ብለን መናገር አንችልም። ግን የባለሙያ እጥረት ነው፣ የጥናት ማነስ ነው፣ እንደገናም ደግሞ በኮንስትራክሽን ወቅት ያለ ኮንትሮል አለመኖር፣ እነኛ እነኛ ስታንዳርዶች በደንብ ዴቨሎፕ ባልሆኑበት ጊዜዎች የተሰሩ ግድቦች በወቅቱ ስኬታማ ላይሆኑ ሳይሆኑ ቀርተዋል ማለት ነው። አሁን አውስትሬሊያ ነው የሚገኙት። ከአውስትሬሊያ ምህንድስና ተሞክሮ አኳያ በተለይም በአፈር ጥናት ዘርፍ ምን አይነት ተሞክሮዎችን ለአገር ቤት ማጋራት ይቻላል? ለምሳሌ ሰ እዚህ ከመጡ በኋላ እዛ የነበሩትንን ተሞክሮና ና እዚያ ያለትን ተሞክሮ እንዴት ያነጻጽሩታል? ምን አይነት የእውቀት ወይም የቴክኖሎጂ የሽግግርስ ማድረግ ይቻላል ኢትዮጵያ ውስጥ ወደፊት ለሚሰሩት ወይም በአሁኑ ወቅት ድጋፍ ለማድረግ ከዚህ ሆነው በጣም በብዙ መልኩ በትምህርት ቤት ሆነን ስምንማራቸው የነበሩትን የተለያዩ የጥናት መንገዶችን በዚህ ሀገር ላይ ሆኜ እንግዲህ ልምድ እንዳገኝባቸው አጋጣሚ ተፈጥሮልኛል። በዚህ የሚሰሩ ጥናቶች አንደኛ የምንከተላቸው ስታንዳርዶች አሉ። የአውስትራሊያን ስታንዳርድ አለ። የሚደረገው ጥናት ሁሉም አይነት አንድ የሚሰራ ጥናት መከተል ያለበት ስታንዳርድ አለ ያንን ስታንዳርድ ተከትለን ነው ጥናቱን ማድረግ ያለብን። የሚወጣ ስኮፖችን ወይም ደግሞ ታርጌት ማድረግ ያለብን መመለስ ያለብን ጥያቄዎችን ለመመለስ የሚመረጡ የጥናት አይነቶች አሉ። በዛ መሰረት በማድረግ ነው እንግዲህ ጥናቶች የሚደረጉት። በዚህ በአውስትራሊያ ላይ ከግድቦች ጋራ ሊሆን ይችላል ወይም ደግሞ ከመሰረታዊ የኢንፍራስትራክቸር ግንባታዎች ጋራ በተያያዘ የሚመረጡ የተለያዩ የአፈርና የድንጋይ ጥናቶች አሉ። ከዛ ባሻገር እንግዲህ ጥናቶቹ ከተደረጉ በኋላ ግን ያሉ የተለያየ ጥራትን ለመጠበቅ የሚቀመጡ ብዙ መስፈርቶች አሉ። እነኛን እንግዲህ ማሟላትን የሚጠይቅ ነው። በዚህ በአውስትራሊያ ውስጥ ከማያቸው የጥናት አይነቶች በጣም ጊዜን፣ ጉልበትን፣ ገንዘብን የሚጠይቁ ጥናቶች ስለሆኑ በዚህ ጥናቶ ወቅቶች ውስጥ ማለፍ ያለብን የተለያዩ የጥራት መለኪያዎች ይቀመጣሉ። እነኛ ናቸው በመጨረሻ ላይ ዲዛይን ውስጥ እንደ ግብዓት ሆነው በሚቀርቡበት ጊዜ በጣም ጠቀሜታቸው ትልቅ ሆኖ ብዙ ዲስሽኖችን ሜክ ለማድረግ የሚረዱ መረጃዎች ይሆናሉ ማለት ነው። እንደዚህ አይነት የመሳሰሉትን የጥናት እና የፕሮሲቸር ስታንዳርዶችን ወደ ኢትዮጵያም ላይ ኢምፕሊመንት ቢሆን እንደዚህ አይነት ነገሮች ልምዶች እንደዚህ አይነት ልምዶች በሀገር ውስጥ ቢሰፉ የምናደርጋቸው ጥናቶች ሁሉም እያንዳንዳቸው መለኪያ ይኖራቸዋል። ከዛም ባሻገር ደግሞ ማንም መቶ ቢገመግም የሚገመግምባቸው መሰረቶች አሉ። ማሟላት የሚገባቸው ነገሮች አሉ። እነኛን እነኛን ተከትለን በምናደርግበት ጊዜ ጥሩ የሆነ ፍሬያማ የሆነ ነገሮችን ማግኘት እንችላለን። ስለዚህ በአውስትራሊያ በቆየሁባቸው የተለያዩ የስራ ዘርፍ ውስጥ ያገኘኋቸው ልምዶች ይህንን ነው። ይህም ደግሞ በጣም በኢትዮጵያ ውስጥም ደግሞ ጥቅም ይኖራል የሚል እምነት አለኝ። በአሁኑ ወቅት በተለይም በጠቅላይ ሚኒስትሩም ሆነ በውጭ ጉዳይ ሚኒስትሩ በኩል እንደዚሁ ባህር ማዶ የሚኖሩ ኢትዮጵያውያን ባለሙያዎች ለሁሉም የኢትዮጵያውያን ትውልደ ኢትዮጵያውያን በየእውቀት ዘርፋቸውም ሆነ በየተለያዩ ዘርፎች በገንዘብም ይሁን በሎቢ መልክም እገዛ እንዲያደርጉ ጥሪ ቀርበዋል። ከዚያ አኳያ እርሶ ካሉበት የሙያ ዘርፍ አኳያ ምን አይነት አስተዋጽኦዎችን ማበርከት ይቻላል? ለኢትዮጵያ ከፖሊሲም ይሁን ከቴክኒክም ይሁን ሆነ የተለያዩ የግንባታ ስራዎች በምህንድስና ዘርፍ በውጭ የሚኖሩ ኢትዮጵያውያኖች በተለያየ የሙያ ዘርፍ ውስጥ ተሰማርተው የሚሰሩ እኔንም ጨምሮ ልናደርግ የምንችለው ነገር ለእኛ ቴክኒካል የሆነ ሰፖርት ማድረግ እንችላለን። ይህንን ቴክኒካል የሚለውን ነገር አሁን ለምሳሌ የሚሰሩ ግድቦች ላይ ግድቦች ላይ እያወራን ስለሆነ ግድቦች የሚሰሩ ግድቦች ላይ የሚደረጉትን ጥናት ሪቪው በማድረግ ማስተካከያዎችን በመስጠት የተሰበሰቡ የአፈር የሚሆን የተለያየ መረጃዎችን በምን አይነት መልኩ እንደተካተቱ እሱ እሱን በተመለከተ ማገዝ ይቻላል። ማስተካከልም ያለባቸው ቦታ ላይ መጨመር ያለባቸው ቦታዎች ላይ የሚነኝን ነገሮች ማድረግ ይቻላል። ይህ አንደኛው ዘርፍ ነው። በሌላኛው መልኩ እንግዲህ ስታንዳርዶችን በማዘጋጀት ብዙ ሰፖርት ማድረግ ይቻላል። ለቀጣይነቱ ምን ምን ነገሮችን መከተል አለብን የሚሉትን ነገሮች በማስቀመጥ ብዙ ብዙ ሰፖርት ማድረግ የሚቻል ይመስለኛል። በተለያየ ዘርፍ በውጭ የሚኖሩ ኢትዮጵያውያን ወይም ትውልደ ኢትዮጵያኖች በእንደዚህ አይነት መልኩ አሁን ያለውን ሚድ ብቻ ሳይሆን ለሚቀጥለውም ትውልድ የሚተርፍ ልንከተልባቸው የሚገቡ ፕሮሲጀሮችን ወይም ስታንዳርዶችንም በመቅረጽ ወይም በማገዝ ያሉትንም በማጎልበት አብሮ መስራት የሚቻል ይመስለኛል። ግን ኢሚዲየት ለሆኑ አንዳንድ የተዘጋጁ ፕሮጀክቶች ላይ ግን ሪቪው በማድረግ ሀሳብ በመስጠት የሚሰሩ ዲዛይኖችን ሊሰሩ የሚሰራባቸው አቅጣጫን በማሳየት ሰፖርት ማድረግ ይቻላል ይመስለኛል። በተለይ በግድብ ስራ ወቅት የግድብ ስራውን ኮንትራክት ወስዶ የሚሰራ ኩባንያ በምን መልክ ነው ሊመረጥ የሚገባው? ያስ አሁን ካለው አኳያ በተለይም ኢትዮጵያ ውስጥ ያለው ሳሊኒ በዓለም አቀፍ ደረጃ ያለው ተሞክሮና በዚህ በግንባታ ስራ ውስጥ የአስተማማኝነቱ ደረጃ ምን ያህል ነው ማለት ይቻላል በምህንድስና ምልከታ ሳሊኒን በምሳሌ አድርገን በምንወስድበት ጊዜ ሳሊኒ በጣም የታወቀ ትልቅ ዓለም አቀፍ የኮንስትራክሽን ድርጅት ነው። ሳሊኒ ብዙ የሰራቸው ስራዎች አሉ። በኢትዮጵያ ብቻ ሳይሆን በተለያዩ ዓለማት ክፍል የሰራቸው ስራዎች እንደ ማሳያ ሆነው እንዲቀርቡ የሚችሉ ናቸው። የሚከተላቸው የዲዛይን የኮንስትራክሽን ኳሊቲ የተለያዩ መስፈርቶችን ብንመለከት በእነኝህ መስፈርቶች ብዙ ውጤታማ የሆነ ነገሮችን የሰራ ነው። ሳሊኒ በሚመረጥበት ጊዜ ከምርጫዎቹ መስፈርቶች መካከል ከተቀመጡት እነኝህ ነገሮች ይኖራሉ። በዚህ አሁን ባለንበት በአውስትራሊያ ራሱ በጣም ትልቅ የሆነ ፕሮጀክትን እየሰሩ ነው የሚገኙት ስኖዊ ማውንቴን ቱ የሚባለውን በጂኦሎጂካሊ በጣም ቻሌንጅንግ የሆነ ቦታ ላይ ስራን እየሰሩ ይገኛሉ። ስለዚህ በዓለም አቀፍ ደረጃ ሬፒቴሽናቸው በጣም በጣም ትልቅ ነው። የሚሰሩቸው ስራዎች ደግሞ እንግዲህ ካለፈው ታሪካቸው ተነስተን በምናገርበት ጊዜ ሊወድቁ ወይም ደግሞ የሚፈርሱ አይነት ስራዎችን ከ ምን አለኝበት ወይም ደግሞ አያገባኝም ከሚል አኳያ ሳይሆን በጣም ሪስፖንሲብል በሆነ መንገድ የሚሰሩ ናቸው። ብዙ በተለያዩ ሀገሮች ላይ የተቀመጡትን የኳሊቲ አሹራንስ እና ኳሊቲ ኮንትሮል መንገዶችን በመከተል ነው ስራዎቹ የሚሰሩት። እነህ ስራዎች እንደ ማሳያ ሆነው ነው እንግዲህ በተለያዩ አለመት ላይ ተወዳድረው ትልልቅ ፕሮጀክቶችን ለመስራት ለማሸነፍ የሚያስችል ጉልበት ያላቸው። እንግዲህ እንደዚህ አይነት ነገሮችን በሚንልበት ጊዜ እነኚህ ድርጅቶች ደግሞ ትልልቅ የሆነ ኢንሹራንስ አላቸው። እነኚህ ኢንሹራንሶች የሚመለከቷቸው ነገሮች አሉ። መስፈርት አላቸው። ሳሊኒን ለኢንሹር ለማድረግ የሚቆም ኢንሹራንስ ከዚህ በፊት ብዙ የሆነ የሰሯቸው ስራዎች በጣም የሚወድቁ ወይም ደግሞ ጥራት የሌላቸው ስራዎች ሲሰሩ የቆየ ከሆነ አንድ ኢንሹራንስ አብሯቸው ሊቆም አይችልም። ነገር ግን የሚያደረጓቸው ስራዎች ጥራት ያላቸው ስራዎች እስካሁን ድረስ ረጅምን ዘመን የተሻገሩ ብዙም ጥቅም ላይ ያሉ በዚህ ሰዓት ላይ መሆናቸውን አይተው ነው ኢንሹር ሊያደርጓቸው የሚሄዱት። ስለዚህ እንደዚህ አይነት ነገሮች በእኛም በሀገራችን ውስጥ ባሉ ኩባንያዎች ውስጥ ይሄ አይነት ፕሮሲጀሮች ቢጀመሩ ቢለመዱ፣ ኃላፊነትን መውሰድ ትውልድን የሚሻገር ስራዎችን ለመስራት ማድረግ እንግዲህ ኩባንያዎቻችን በኢትዮጵያ ውስጥም ያሉ ድርጅቶች ወደ ሌላም አገር ሄደው ለመስራት የሚያስችል ጉልበትን ነው የሚፈጥረው። እናም የሚሻገር ነው። የዛሬ ብቻ አይደለም። ዛሬም ብቻ ሰርተን የምናገኝበት አይደለም። እንደዚህ አይነት እንግዲህ ድርጅቶችን በተለያዩ አለማቶች ላይ ዞረው የመስራት አቅምን ያካበቱበት ዛሬ የተሰጣቸውን ስራ በሙሉ ኃላፊነት በሀገሪቱ ውስጥ በተቀመጠ ስታንዳርድ ልክ የአለም አቀፍን ስታንዳርድ ፕሮሲጀሮችን በተመለከተ ስራቸውን ከመስራታቸው የተነሳ ይሄ ፍሮታቸው ነው። በየቦታው ላይ እየሄዱ እንዲሰሩ ወይም ደግሞ በየቦታው ላይ የተለያየ ነገሮችን ተወዳድረው እንዲያሸንፉ እና በዛ ስራዎች ውስጥ እንዲሄዱ እንዲቀጥሉ የሚያደርጋቸው እነኚህ ከዚህ በፊት የሰሯቸውን ስራዎች በሙሉ ኃላፊነትና በሚገንበተው ጥራት ልክ በመስራት ነው። በአገር ውስጥም ያሉ ማንኛውም በኮንስትራክሽን ውስጥ በኢንጂነሪንግ ውስጥ በዲዛይን ውስጥ በማማከር ውስጥ የሚሰሩ የተለያዩ ድርጅቶች ይህንን አይነት መንገድ መከተል ጥቅሙ ብዙ ነው። ዛሬን የተሰጠንን ስራ ብቻ ሳይሆን ማሳያ ናቸው። ዛሬ የምንሰራቸው ስራዎች ለነገ ማሳያ ስለሆኑ በየትኛውም ስፍራ ላይ ሊወስዱን ይችላሉ። ስለዚህ ጠቀሜታዎች አላቸው። እኔ በገኘሁት እድል የተለያዩ አገሮች ላይ ከተለያዩ የሚያማክሩ ድርጅቶች ጋር ሰርቻለሁ። በሚድል ኢስት ሰርቻለሁ። በዚህ በኤዥያዎች አካባቢ በፓፑዋ ኒው ጊኒ ግን ሁሉም የሚከተሏቸው ስታንዳርዶች ወይም ደግሞ ከዚህ በፊት ለሚሰሯቸው ስራዎች ኃላፊነትን እና ጥራትን በየአገሩ ያሉትን ስለሚጠብቁ ሪፑቴሽናቸው እየተከተላቸው በመሄድ ጥሩ የተለያዩ ስራዎችን ማግኘት ይችላሉ። ሳሊኒም ይህንን ነገሮች ነው የሚከተለው። በዚህም ምክንያት ብዙ ስራዎችን ያሸንፋሉ። እንዳልኩት አሁን በዚህ በአውስትራሊያ ያለ ትልቅ አይኮኒክ ፕሮጀክት ነው እየሰሩ ያሉት። በጣም ብዙ ኢንቨስትመንት የሚደረግበት ነው ሃይድሮ ግንባታ ረጅም ዋሻ የሚቆፈርበት ፕሮጀክት ነው። ብዙ ባለሙያዎች ይሳተፉበታል። የተለያዩ ሪቪው የሚደረግበት ፕሮሰሶች አሉ። ያንን እንግዲህ ሊያደርጉ ይችላል ተብሎ በአውስትራሊያ መንግስት ታምኖባቸው የተመረጠ ኮንስትራክሽን ካምፓኒ ነው። ዶክተር ነህሚያ ሶሎሞን በኩዊንስላንድ ገዲብ ጂኦ ቴክኒካል ኢንጂነር ለቃለ ምልልሱ እናመሰግናለን። እኔም ስለተሰጠኝ እድል በጣም አመሰግናለሁ።